The Voice of America. ደቡብ ክልል ኮንሶ ዞን፣ አማሮ፣ ደራሼ፣ ኤሊ እና ቡርጂ ልዩ ወረዳዎች እንዲሁም አካባቢያቸው ላይ ተፈጥሮ በነበረው ግጭት በቀጥታና በተዘዋዋሪ እጃቸው አለበት ያላቸውን 137 ተጠርጣሪዎች በቁጥጥር ስር መዋሉን የክልሉ ሰላምና ጸጥታ ቢሮ አስታውቋል። በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ክለስተር አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ዛሬ ለቪኦኤ እንዳስታወቁት በግጭቱ 66 ሰዎች የተገደሉ ሲሆን ሌሎች 39 ሰዎች ደግሞ ቆስለዋል። መጠናቸው በውል ያልታወቀ በርካታ ቤቶችና ንብረቶችም ወድመዋል። ከ133 ሺ በላይ ሰዎች መፈናቀላቸውንና መልሶ የማቋቋም ስራ እየተሰራ መሆኑንም ኃላፊው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየው ባውዲ እንዳሉት የሕዝቡን ጥያቄ የጠለፉ አካላት በፈጠሩት ሁከትና ግጭት በኮንሶ ዞን፣ በአማሮ፣ በቡርጂ በደራሽና ባሌ ልዩ ወረዳዎች ውስጥ በሚገኙ በአስራ ሰባት ቀበሌያት ላለፉት ሶስት ሳምንታት የጸጥታ ችግር ተፈጥሯል። በዚህ ውከትና ጥቃት ስለ ስድስት ሲቪሎች የተገደሉ ሲሆን 39 ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ቁጥራቸው የበዙ ቤቶችም ተቃጥሏል። አያሌ ዜጎችም ከቀያቸው ተፈናቅሏል። አቶ አለማየሁ ቢሮአቸው ይህን ወንጀል በቀጥታም ሆነ በተዘዋዋሪ ፈጽሟል በማለት የጠረጠራቸውን ግለሰቦች እያስረ ነው ብሏል። በተደራጀ መንገድ የአጥፊ ኃይሎችን በደንብ አቀናሽቶ ማልተው ስለነበር ጉዳት ደርሷል። ይህን ተከትሎ የእስከ ትላንትና ድረስ ወደ መቶ ሰላሳ ሰባት የሚሆኑ ያስተባበሩም ቀጥታ ድርጊቱ ላይ ተሳታፊ የነበሩ ሰዎችም ተይዘዋል። ይ ቁጥጥር ስር ውሏል። ቀደም ብሎ የነበሩ የፖለቲካ አመራሮችን ውስጡ አሉ። አሁን ያሉ የፖለቲካ አመራሮችን ውስጡ ያሉ ተይዘዋል። ይህን ያስተባብሩ የነበሩ ባልተፈለገ መንገድ ይመራ የነበረው ሀይል ተይዟል። ተጠርጣሪዎችም በተደራጀ መንገድ ሀብታሙ እዛ ተቀናሽቶ እየሰራ ነው ያለው እና ከአንድ መቶ ሰላሳ ሶስት ሺህ በላይ ዜጎች ጥቃት ደርሶባቸውና በስጋት መፈናቀላቸውን ተናግረው እነዚህን ዜጎች መልሶ ማቋቋም ስራ እየተሰራ መሆኑንም ኃላፊው አስታውቀዋል። በጥቃት ወደ ሰማንያ አራት ሺህ አካባቢ ተፈናቅሏል። ለጉዳቱ ሰለባ ሊሆን ይችላል ብሎ ደግሞ ወደ አርባ ዘጠኝ ሺህ አካባቢ ተፈናቅሏል። በስጋት የተፈናቀሉ ግን በፍጥነት እየመለስ ነው ያለ ነው ወደ ቀየው የከባድና መጠነኛ ጉዳት የደረሰባቸው ሰዎችን ደግሞ መልሶ ማቋቋም ስራ እየተሰራ ተዛዛሚ በወንጀሉም የተደራጀ የታጠቀ ሀይል ጥቃት በማድረሱ ረገድ የአንበሳውን ድርሻ መያዙን ገልጠዋል። በተደራጀ መንገድ የሚንቀሳቀስ የህወሀት አደራጅቶ ያሰማራው ሀይል አለ ያስተባብራል። ግጭቱ ተቀጣጥሎ እንዲሄድ የብሔረሰብ ግጭትም እንዲመስል ይቷል። የሸነ ኦነግ ይሄ ግጭቱ ሂደት ውስጥ በደንብ በተደራጀ መንገድ እንቅስቃሴ እያደረገ እንደነበር ተረጋግቷል። አካባቢውን ለማድረስ በሚደረገው ሂደት ውስጥ የዚህ የሸነ ኦነግ አባል የሆኑ ሰዎች እጅ ከፍንጅ የተያዙ አሉ። በግጭቱ ሂደት ውስጥ ሲያቃጥሉ፣ ሰው ሲገሉ፣ ሲተኩሱ ሰው ላይ በሚሊቴሪው ስከፍን የያዛቸው ሰዎች ምራሉ። የሸነ ኦነግ መታወቂያ ያላቸው በምንድ የምታረጋግጡት? የአባልነት መታወቂያ ያላቸው ግማሹ ያው የሸወደ ስለሚንቀሳቀስ አንዳንዱ ከኦሮሚያ ወለጋ አካባቢ የመጡ ቀደም ብሎ የኦሮሚያ ልዩ ኃይል ፖሊስ መታወቂያ ያላቸው ቤቢ መታወቂያ ያላቸው ተረጋግጧል። ግማሹ የምንም መታወቂያ የሌለው ግን የአካባቢው ሰው አይደለም ብሎ ያረጋገጣቸው ሰዎች አሉ። እነዚህ በመላ ተጠናክሮ እየሄደ ያለ፣ በቀጠናው ያለው ሁከት በተለይ በኮንሶ ዞን እና በአሌ ልዩ ወረዳ መካከል ያለው ግጭት መነሻው የደን መሬት ይገባኛል ጥያቄ ሲሆን በሰገን ከተማ በአማሮ ወረዳ በደራሽና በቡርጂ ወረዳ ቀበላት ያለው የጸጥታ ችግር መነሻው ደግሞ ጎማይዴ ልዩ ወረዳ የተባለ አዲስ መዋቅር በኃይል ለመፍጠር ጥያቄውን የሚያራምዱ ቡድኖች የሚፈጥሩት ትርምስ ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም